የመደመርን ሐሳብ ከመነሻውም ቢሆን እንዳልደገፉት የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። አቶ ለማን ያነጋገረችው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ነች። ሙሉ ቃለ ምልልስ ተተርጉሞ እንደሚከተለው ይቀርባል። ከዚህ ቀደም አዳማ ውስጥ በተካሄደ የኦሮሞ ዲሞክራሲያዊ ስልጠናና ውይይት ላይ አቶ ለማ መገርሳ የመደመር ፍልስፍናን አስመልክቶ አሰሙት የተባለው ተቃውሞ ትክክል መሆኑን አለመሆኑን ነው ጃለኔ ገመዳ በመጀመሪያ የጠየቀችው። ዋንቶታ ገጌፈማ ጅራን ረት ያዳ ዋን ንት እመኑ ፊ ዋን ሰበ ኬኛፍ ታ ጀ እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሀሳብ ነው የተከራከሩት። ኑቲ ኢደአሙ ከንጀዱ እዶ ብረቶ እንተይን ዱሮ ኦሮሞ ወልቲ ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት? አንድነታችንና ልዩነታችን መለየት አለበት የሚል ሀሳብ ነው። ሳራምድ የነበረው እንዲህ አይነቱ አስተሳሰብ የእርስ ብቻ ነው ወይስ የሚደግፉት አሉ የሚል ነው። ሌላው የጃለኔ ጥያቄ ባየቱ። አዎ ይህን የሚደግፉ ሌሎች ሰዎችም አሉ። የኢህአዴግ ምክር ቤት የፓርቲውን ውህደት ለማጽደቅ ባካሄደው ስብሰባ ላይ ተገኝተው ነበር። የህወሓት አባሎች ድምፅ ሳይሰጡ ቀርተዋል። ስለዚያ ስብሰባ ጥቂት ቢነግሩኝ። ልሰ በልድናን ሮብራ እትዴቢውን እንደንዳ ቶኮን ቶኮን ምሰከነ ሰት እንግዲህ ይህን በሌላ ጊዜ ልመለስበት እችላለሁ። በነበረው አካሄድ በእያንዳንዱ ሂደት ምን ተከሰተ፣ ማን ምን አደረገ የሚለው ሌላ ጊዜ ብንነጋገር መልካም ይሆናል ብዬ አስባለሁ። ነገር ግን በአጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው እገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ማሌዚ እንተው ከነኒ ጀደ ትኩፋ ኖቲ ሆገንቶን ኦሮሞ አይሆንም ያልኩበት ምክንያት አንደኛ፣ እኛ የኦሮሞ አመራር አባላት የኦሮሞ ሕዝብ አምኖን ያቀረበልን ትላልቅ ጥያቄዎች አሉ። እነዚህ ጥያቄዎችን እንመልስላችኋለን ብለን ቃል ገብተናል። ሕዝባችን ይህን ጥያቄ ያቀረበልን የትናንቱን ኦህዴድ ስም ለውጠንለት ኦዴፓ ካልን በኋላ ነው። ስለዚህ ሕዝቡ ጥያቄውን አንድ ሁለት ሦስት ብሎ የሰጠው ለአገራዊ ፓርቲ ሳይሆን ለኦዴፓ ነው። ስለዚህ የሕዝቡን ጥያቄ ሳንመልስ ይህን ማድረግ ትክክል አይደለም፣ እምነት ማጉደል ይሆናል። እናም ጥያቄዎቹን ቆጥሮ እንደ ሰጠን መመለስ አለብን የሚል እምነት አለኝ እንለመፋ ፓርቲ ከነ ወለት ይበክሱን የሮሳ ሚቲ ባላ ባዬ ቀባ ሁለተኛ ይህን ፓርቲ ማዋሃድ ጊዜው አይደለም። ብዙ አደጋ አለው። በሽግግር ውስጥ ነው ያለነው። ይህ ጊዜ የውሰት ነው እንጂ የእኛ አይደለም። በዚህ በውሰት እየመራን ባለንበት ጊዜ ውስጥ ደግሞ ከተለያየ ቦታ ብዙ ችግሮች እየገጠሙን ነው። በዚህ በሽግግር ጊዜ አዲስ ነገር ይዞ መውጣት ወይም የሙከራ ጊዜ የምናደርግበት አይደለም አዲስ ነገር ይዘን የምንወጣበት ጊዜ ሳይሆን እነዚያ ችግሮች በተለይ ደግሞ እኛ በጣም ልናተኩርባቸው የሚገቡን ብለን እኔ ካነሳኋቸው ጉዳዮች ውስጥ አንደኛ አገሪቷ ሰላምና መረጋጋት የሌላት ስለሆነ አብዛኛውን ጊዜያችንን አገር ማረጋጋትና ሰላም ማውረድ ላይ መስራት አለብን የሚል ነው። ማክሮ ኢኮኖሚ ረት ከሱማ ይቃለ ኢንሲግሬኛ ኡመተ ረክሱ ኩን ኢሳ ማኔጅ ጉዱ ደንደ ኡኑ ረጅራታ ልዕለ ምጣኔ ሀብት በተለይ ህዝቡን እያስቸገረ የሚገኘው የኑሮ ውድነት ላይ ማተኮር አለብን። ሶስተኛ ከፊታችን ያለው ምርጫ በሰላም እንዲጠናቀቅ ማድረግ የመንግሥት ግዴታ ስለሆነ ሰላማዊ እንዲሆን ለማድረግ ከአሁኑ መስራት አለብን። ኑስ አከሰበከናቲስ አከፓርቲቲስ መዋኔ አከባን ነው። እኛም እንደ ሕዝብ እንደ ፓርቲ ማሸንፈን እንድንወጣ ነገ መንግሥት መሆን እንድንችል ምን ማድረግ አለብን የሚለውን ለመመለስ የተለያዩ ስልቶችን ቀይሰን መሥራት አለብን። አሁን ሥራችን መሆን ያለበት ይህ ነው። ከዚህ አልፈን ሌላ ነገር መሥራት አደጋ ሊያመጣብን ስለሚችል፣ ይህ ጉዳይ ይደር ይቆይ የሚል ነው። ሌላው ያልተስማማሁበት ነገር ይህን አዲስ ነገር ዝም ብሎ አምጥቶ በችኮላ ማዋሃዱና የተካሄደበትን መንገድ ደስ አላለኝም። ይህን ጉዳይ ሰው አስተውሎት በደንብ ተመካክሮ ገብቶት፣ የተለያዩ ሐሳቦች ተንሸራሽረው፣ በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች ተሳትፈውበት፣ የሕዝብ አመለካከት ተሰብስቦ፣ ሕዝቡ በሙሉ እምነት ተቀብሎት ሥራ ላይ እንዲውል ማድረግ ሲቻል በፍጥነት አንዱን ነገር ሳይፈቱ መደራረቡ ትልቅ ጥርጣሬ ውስጥ አስገብቶኛል። ከጅምሩ ይህ ፕሮጀክት ለእኔ ገብቶኝ አውቄ ተረድቼው አምኜበትና ተሳትፌበት ስላልሆነ ይህ ጉዳይ በአጠቃላይ እንኳን ለመላ ሀገሪቱ የኦሮሞም ሕዝብ በአጽንኦት ሊረዳው የሚገባው ጉዳይ ነው። ፖለቲካ ከሚጻፈውና ከሚነገረው በላይ ከጀርባ ያለው ዓላማ ምንድን ነው የሚለውን በትክክል ማየትን ይጠይቃል። ይህ ፕሮጀክት ማን ጠነሰሰው? ማን ተሳተፈበት? ለአጭር ጊዜ፣ ለረጅም ጊዜ ምን ውጤት ያመጣል የሚለውን ቆም ብሎ በጥሞና ማየትና መወያየትን ይጠይቃል። ሰነቆፈቶንተ እኒ ከሌሳሱ ከፈ ማሊ ቀባ አንቂነ ማሊ ቀባ ያ ብቻ ሳይሆን የትናንት ሁኔታዎች ምን ችግር ነበረባቸው? ምን ጒድለት ነበረው? ይህ አዲሱ ደግሞ ያለፈውን እንዴት ያሻሽላል? ምን ጥቅም አለው? ምን ትርፍ ያስገኛል? ጒዳቱስ? ይህን ሁሉ በአንድነት ማጤን ያስፈልጋል። እነዚህን አያይዘን ስንገመግም እኔም በሙሉ ዕውቀት ተሳትፌበት ዐሳቤን አበርክቼ የእኔ ነው ብዬ የእኔ ነው ማለት ደግሞ የዚህን ሕዝብ ጥቅም አስከብራለሁ አላስከብርም ለሚለው ጥያቄ ሙሉ እምነት ሳይኖረኝ ዝም ብዬ መቀበል ስለሚያስቸግረኝ በዚህ ልዩነት ነው ይህን ሐሳብ አልቀበልም ብዬ የወጣሁት። ለመፋ ኡመተ ኬኛ ተሃዴ ብኑ ኡመተ ኬኛ ሀደጌፈኑ ነው ዋን መን ኬኛ መርባኔ። ሁለተኛ ወደ ሕዝባችን እንመለስ ሕዝባችንን እናዳምጥ ተባብለናል። ካአሁን ወዲያ ሕዝባችን የማይፈልገውን አናደርግም ብለን እፊቱ ምለናል። ሕዝቡም አመነን። አሁን ብድግ ብለን አዲስ ነገር ይዘን ስንመጣ ሕዝቡ ሊያውቅ ይገባል። ምሁራን፣ የአገር ሽማግሎች ሕዝቡ ይህ ጉዳይ ያዋጣልን አያዋጣንም? ብሎ መመርመር አለበት እንጂ የተወሰንን ሰዎች በመሰለን ልክ ሰፍተን ማልበሱ ትክክል አይደለም። እኔ ራሴ አልገባኝም። ስለዚህ ይህ ጉዳይ ይደር ይቆይ ብዬ በተናጠልም ለብቻዬ ለምኛለሁ ለምኛለሁ ይጎዳል ብዬ ለምኛለሁ። ያለኝ ተሰሚነት እምብዛም ነው። ተሰሚነት ካጣሁ ውዬ አደርኩ። ተሰሚነትና ድርሻ ሳይኖርህ እንዲህ አይነቱ ውሳኔ ላይ መሳተፍ አስፈላጊም አይደለም፣ አላምንበትም። ስለዚህ ነው ልዩነቴን ይዤ የወጣሁት። ኦቦ ለማ እንግዲህ እንደሚያውቁት የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ፈርሷል። የእርሶ የፖለቲካ ተሳትፎ እጣ ፈንታ ምን ይሆን? ገራገሩማ ኮ ቀበዴ ዻባ ከነ ኬሰት ሀንጋ ባሂና ጀደኒ ሙርቴሰኒት ገራገሩማ ኮ ደናን ፈልማ አነ ኮፈቶንቴ ነሞኒ ቁቀመ ቀበን ፈልመን ባየቱ ጅራ ከዚህ ድርጅት ውጣልን ብለው እስካልወሰኑ ልዩነቴን ይዤ እሟገታለሁ። እኔ ብቻ ሳልሆን ቅራኔ ያላቸው የሚከራከሩ ብዙ አሉ። ከሆነልን እናስተካክላለን፣ ካልሆነ ከኦሮሞ ሕዝብ ጋር ተመካክረን የሚበጀንን እናደርጋለን። በቀደም ከተደረገው ስብሰባ የቀረሁበትን ምክንያት ስለጠየቅሽኝ መመለስ ስላለብኝ ነው እንጂ ወደፊት በእያንዳንዱ ጉዳይ ሕዝባችን ማወቅ ያለበትን ነገር መግለጽ ያለብኝ ስለሆነ ለእናንተ ሚዲያም ሆነ ለሌላው ሚዲያ በሰፊው እገልጻለሁ ብዬ አስባለሁ። ለአሁኑ ይህንን ካልኩሽ በቂ ነው ብዬ አስባለሁ። የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር እንዲሁም የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ስለ ሰጡኝ አስተያየት አመሰግናለሁ። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽህፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ሪፖርተራችን ሙክታር ጀማል ከጽህፈት ቤቱ ኃላፊ ከአቶ ፍቃዱ ተሰማ ጋር ቃለ ምልልስ አድርጓል። ዛሬ ቀጥሎ ይቀርባል። በጣም ነው የማመሰግነው አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ የኦሮሚያ ጽህፈት ቤት ኃላፊ፣ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆነው በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ፣ አመሰግናለን። አቶ ፍቃዱ፣ ዛሬ ለጥያቄና መልሶ ምክንያት የሆነን በትላንትናው ዕለት የመከላከያ ሚኒስቴሩና የድርጅቱ ምክትል ሊቀመንበር አቶ ልማ መገርሳ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ በመደመር ፍልስፍናና በፓርቲዎቹ ውህደት እንደማይስማሙና ለረጅም ጊዜ ጉዳዩንም ሲከራከሩ ሀሳባቸውን ሲገልጹ እንደነበሩ መገለጹ ድርጅቱ መልስ እንዲሰጥበት ፈልገን ነው። በአጠቃላይ እሳቸው ሲያነሱ ከነበሩት ጥያቄ ለመነሳት መጀመሪያ ስለ መደመርን እናንሳ። መደመርም በተመለከተ መደመር ከሌላ ጋር ሳይሆን መጀመሪያ ኦሮሞ ሕዝብ መካከል ራሱ መደመር ይደረግ ይገባ ነበር። የሕዝቡ አንድነት ላይ ራሱ ቀድሞ ሊሰራ ይገባ ነበር የሚል ነበር ሀሳባቸው። አመሰግናለሁ የመደመር ፍልስፍና እንግዲህ በአሁኑ ሰዓት መጽሐፉም በአብዛኛው ህብረተሰቡ ጋር የደረሰ ይመስለኛል አብዛኛው አመራር ውይይት አድርገውበታል መደመር በወሳኝ መልኩ የሚያነሳቸው ነገሮች ምንድን ነው እንደ ኦሮሞ ህዝብም እንደ ኦሮሚያም እንደ ኢትዮጵያም በአጠቃላይ ያሉ መልካም ጎኖች ምንድን ናቸው ጥንካሬዎች ምንድን ናቸው የሚለውን ነገር የሚያጎላ እንደ ውረት የሚይዝ በሂደት ደግሞ ህብረተሰባችንን ያስቀየሙ ህብረተሰባችንን በድልናል ብለን ኢህአዴግ ምክር ታ የጠይቀባቸውን ያለምረት ማስተካከልና ማረምና ለዛሬና ለነገው ትውልድ ደግሞ ጠንካራ ህዝብ፣ ጠንካራ ሀገር፣ ጠንካራ ክልል ለመጪው ትውልድ ማስረከብ ዋነኛ ይሄ ነው። ስለዚህ እኔ የትኛው ይቀድማል የሚለው ኦሮሞ ፓርቲዎች የሚሆኑ የኦሮሞ ምሁራን የሚሆኑ ሊቃን የሚሆኑ ሌሎች የሚሆኑ ያላቸውን እውቀት ያላቸውን አስተሳሰብ ያላቸውን ተሞክሮ አንድ ላይ አምጥተው መደመር መጠናከር ወሳኝ ነገር ነው። ይህ እንደተጠበቀ ሆኖ ኦሮሞ የኦሮሚያ ክልልን ብቻ ሳይሆን ኢትዮጵያንም ጭምር የሚመራበት ታሪካዊ ወቅት ላይ ነው ያለው በመሆኑ ምክንያት ኦሮሞን በውስጡ ማጠናከር እንደተጠበቀ ሆኖ ከሌሎች የኢትዮጵያ ብሔር ብሄረሰቦች ጋርም ማለት ነው። ኢትዮጵያ ብሔር ብሔረሰቦችንም እየመራን ስለሆነ ሁሉንም አቅፈን መሄድም ያለብን የኦሮሞ ባህልና ታሪክም ሴቱም እሱን ነው የሚያሳየውና ከሌሎችም ጋርም ብንደመር የበለጠ ተያይዞ የሚኬድበት ነው። ሁለቱም በሚዛናቸው ታይተው እጣ ፈንታችን የተሳሰረ ስለሆነ በዚህ መልኩ መቀጠል አለበት ነው የምለው። የኦሮሞ ድርጅቶች መካከል ደግሞ ሰፊ ሕዝብ ነው። እዚህ ሰፊ ሕዝብ ውስጥ የተለያየ የፖለቲካ አታይ አመለካከት ሊኖር ይችላል ማለት ነው። በሚያግባቡ ጉዳዮች ላይ አንድ ላይ መጥተው የኦሮሞ ጥያቄዎች ምንድን ናቸው፣ የሚያግባቡ ነገሮች ምንድን ናቸው የሚል አንድ ፕላትፎርም ተፈጥሮ እሳቸውም የሚመሩት ነው ውገንስ ጋዲስ ኦሮሞ በሚባለው ተፈራርሞም አጠቃላይ የጋራ የሆኑ በሰላም ጉዳይ ላይ በኦሮሞ አጠቃላይ ፍትሃዊ ተጠቃሚነት ላይ ተሳትፎ ላይ እንዲህ እንዲህ የመሳሰሉ ጉዳዮች ላይ መግባባት የተደረሰ ነው። ግን ገና ተጠናክረዋል ማለት አይቻልም። ለውጡም የአንድ ዓመት ተኩል እድሜን ያለው ለውጡን ቻሌንጅ የሚያደርጉ ነገሮችም በርካታ ናቸው ማለት ነው እና አንዱን ችግር ሲፈታ ሌላ ችግር የሚፈጠርበት ሁኔታ ነው ያለው። የለውጥ ባህሪ ሊሆን ይችላል። ነገር ግን እንደዚህ አይነት ፈታኝ ነገሮች ስላሉ አብዛኛውን ጊዜና ኢነርጂም የሚጠይቁ ናቸው ማለት ነው። በመሆኑ ምክንያት ሁለቱም ያስፈልጉናል የሚል አረዳድ ነው ያለን። መደመርን በተመለከተ በተለይ ምንና እንዴት ይደመራል? አንድነታችንና ልዩነታችን ምንድን ነው? ይህ ቀድሞ መለየት አለበት የሚል ጽኑ አቋም ይዤ ሳራምድም ነበረ ለዚህም በቂ መልስ አላገኘውም የሚል ሀሳብ አንስተዋል። መደመር የሚባለው ነገር እውቀታችንን፣ አስተሳሰባችንን አጠቃላይ ጥሩ ነገር አለን ብለን እንደ ውረት አለን የሚለውን ነገር ወደ አንድ ቦታ ማሰባሰብ ማከማቸት ማለት ነው መደመር ማለት ነው። እንደገና ደግሞ ለምሳሌ ክፋት፣ ጥላቻ፣ የሰብአዊ መብት ጥሰቶች፣ የፍትሃዊ ተጠቃሚነት ጉዳይ፣ የዴሞክራሲ ጉዳይ የነጻነት እጦት ጉዳይ እነዚህ ሕዝቡ ጎላ አድርጎ ሲያነሳ የነበራቸው ነገሮች እንደ ኢህአዴግም ከዚህ በፊት ሲታዩ የነበሩ ነገሮችን ማስተካከል ነው ማለት ነው። እነዚህን ስለዚህ ጠንካራ ጎኖቻችንን ድሎቻችንን እያሰፋን የነበሩንን አፍርሶ መገንባት ሳይሆን ማለት ነው። ያሉ እጸቶችን ደግሞ እያረምን ለነገና ለዛሬና ለነገ ትውልድ የሚሆን ሀገርና ሕዝብን ማሻገር ማለት ነው። ይሄ እንደ ኦሮሞም ይሰራል፣ እንደ ኢትዮጵያም ይሰራል፣ እንደ ሌሎች ብሔር ብሔረሰቦችም ይሰራል። በዚህ ፕላትፎርም ነው። በዚህ ላይ ጥያቄ ማራመዳቸው፣ ሀሳብ መኖሩ ትልቅ ችግር ነው ብለን እናይ ማለት ነው። ሀሳብ ያለው ወደፊትም እሳቸው ሆነ ሌላም ሀሳብ ማንሳት መስተካከል ያለበት እንዲስተካከል መታገል፣ እንደዚህ ማድረግ በሩ አሁንም ክፍት ነው ማለት ነው። በተለይ ይሄ የመደመር ፍልስፍናው ወደ ተግባር የገባበት ሂደት በጣም የፈጠነና ሁሉም እኩል ግንዛቤ ሳያገኝበት ነው የሚል መከራከሪያ ያቀርባሉ። እንደ ምክትል የድርጅቱ ሊቀመንበር በቅጡ አልገባኝም። ይህ ደግሞ ሁሉም በግንዛቤ የዳበረ አለመሆኑ ወደ ተግባሩ መግባቱ ችኮላው፣ ሌላ ጥርጣሬ ውስጥን የሚያስገባው ጥድፊያው አላስፈላጊ ነበር የሚል መከራከሪያም እንዳላቸው ያነሳሉ። ይሄ መደመር ፍልስፍና የምንለው ለውጡ የሚመራበት ፍኖተ ካርታ ነው ወይ እይታ ነው ማለት ነው። በበፊቱ አግባብ መሄድ አንችልም። ጠንካራ ጎኖችን ከግሮ እናስቀጥላለን፣ ደካማ ጎኖችን ደግሞ ማረም አለብን። ይሄ ለውጡ በምን አይነት ፍኖተ ካርታ ይመራ የሚል የህዝብም የሊቃንም ጥያቄ ነበር ማለት ነው። በምንድን ነው የምንመራው? ፍኖተ ካርታ የለም የሚል አንድ አመት እንደዚህ አንድ አመት ተኩል ይሆናል ለውጡ ከተጀመረ በኋላ ማለት ነው። ስለዚህ የመደመር ዋነኛው አስፈላጊነት ለውጡ በምን ጎዳና ይመራል፣ ከዲሞክራሲ አኳያ እንዴት ነው የምንመራው፣ ከሰላም አኳያ እንዴት ነው የምንመራው፣ ከኢኮኖሚ አኳያ እንዴት ነው የምንመራው፣ ከፖለቲካ አኳያ ቀጣይ እይታችን፣ ቀጣይ ሀሳባችን፣ ፍኖተ ካርታው በአጠቃላይ የሚመራበት ምንድን ምንድነው የሚለውን የሚመልስ ነው ማለት ነው። ከዚህ አኳያ ሲታይ የመደመር መጽሐፉም ወጥቶ በአመራር ደረጃም በየደረጃው ውይይት እየተደረገ አሁንም ያው ያለቀ አይደለም። እስከ ታች ድረስ ህዝቡ ድረስም በተደራጀ ሁኔታ መዋየት አለበት። ፈጥኗል የሚል እምነት የለንም። ምክንያቱም ከዚህ በላይ አንድ አመት ተኩል ነው የቆየው። አንድ አመት ተኩል እድሜ ነው ያለው የለውጥ ማለት ነው። ይሄ ለውጥ ደግሞ ግልጽ በሆነ ፍኖተ ካርታና እይታ መመራት አለበት ማለት ነው። ስለዚህ ፈጥኖ አለም የሚሉ ከሆነ ሌላም ሀሳባቸውን ማራመዳቸው ችግር አለ ብዬ አላስብም። ነገር ግን በድርጅት ውስጥም በተለያየ ጊዜ ውይይት ላይ ያነሳሉ። ሌሎች አካላትም ሲያነሱን የነበረው በውህደቱ ዙሪያ ግን፣ በጋራ ያለ ልዩነት ነው እየወሰን አብረን የመጣ ነው ማለት ነው። ውህደቱን በተመለከተ ከመጀመሪያውኑ እንዳላመኑበት ነው የሚያነሱት። በተለይ አቋማቸው ነውም ለማዕከላዊ ኮሚቴ በተደጋጋሚ ጊዜ ለስራ አስፈጻሚ ኮሚቴው እየገለጹ መሄዳቸውን ውህደቱ አስፈላጊ አለመሆኑን፣ ምናልባት አስፈላጊም ከሆነ ግን ወቅቱን ያልጠበቀና በዚህ ደረጃ ትክክለኛ ጊዜ አለመሆኑን በብርቱ ተቃውሞ ያንስቻለሁ ብለዋል። ምን አይነት ተቃውሞ ነበራቸው? እሳቸው እንግዲህ የዚህ ውህደት አስፈላጊነት ዋነኛው አቅጣጫና ወሳኝ የሆነ የተላለፈበት በ11ኛው የኢህአዴግ ድርጅታዊ ጉባኤ ነው። እዛ ላይ ያለ ልዩነት ነው ሁላችንም የወጣ ነው። እንደ ድርጅትም አሁን ውህደቱን ጊዜ ተሰጥቶን ማየት አለብን የሚሉ ወገኖችም ጭምር ሁሉም የተገኘው በሙሉ ያጸደቀው ነገር ነው ማለት ነው። ከዛ በባለሙያዎች ጥናቱ አልቆ ገለልተኛ ባለሙያ ልምዱ ባላቸው ጥናትና ምርምር በዘርፉ ያካሄዱ ከተለያየ ዩኒቨርሲቲ የተውጣጡ ምሁራን ሳንሳይ በሆነ መንገድ አጥንተው ለአመራር አቅርበዋል ማለት ነው። እሳቸውን ባሉበት የቀረበ ነው። አንዴ በሊቀ መናብርት ደረጃ በሁለተኛው ፕላትፎርም የነበረው ማስታውሰው ምክትል ሊቀመንበሮችን ባሉበት እሳቸውንም ጨምሮ ባሉበት፣ ከዛን በስራ አስፈጻሚ በየድርጅቶቹ ስራ አስፈጻሚ በጋራ ያየ ነው ጉዳይ ነው። እዚህ ብቻ ሳይሆን እኛ ጋ ብቻ ሳይሆን ሁሉም ብሔራዊ ድርጅትና አጋር ድርጅት ቀድሞ አጋር ድርጅት የሚባሉት ሁሉ ተነስተዋል ማለት ነው፣ ተመክሮ የመጨረሻ ጥያቄ የማደርገው በተለይ አላስፈላጊነቱን የሚያነሱበት ጊዜው የሽግግር ጊዜ ነው፣ የተበደርነው ጊዜ ነው የሚል ነው ትልቁ አንዱ። ሌላኛው መከራከሪያ ምክንያቱም የነበረው ችግር ሕዝቡ ቢያንስ ጥያቄዎቻችንን እንድታሻግሩልን ወደ ሰላማዊ ምርጫ ለማድረስ የሚል ሀሳብ ነው የተነሳው። አሁን ደግሞ በአሁን ጊዜ ከፍተኛ የሰላም እንደዚያውም ደግሞ የኑሮ ውድነት የኢኮኖሚ ችግሮችን እና ቀጣይ ምርጫ ተግዳራቶችም አሉ። ይህንን መፍታት ይቀድም ነበር የሚል ሌላኛው ሀሳብ አለ። የትኛው አሳሳቢ ነው ከሁለቱ? ሁለቱም እንግዲህ ያስፈልጋሉ እሳቸው ያሉት የኑሮ ውድነት፣ የሰላም እጦት እና የመሳሰሉት ነገሮችን መፍታት ያስፈልጋል ማለት ነው። ውህደቱ ግን በዚህ ጊዜ በጣም ያስፈለገበት ዋናው ምክንያት ኢህአዴግ ያለበት ነባራዊ ሁኔታ ነው ማለት ነው። አባል ድርጅቶቹ አሁን እንደ ግንባር አንድ ሆኖ ተስማምቶ የሚሄዱበት ሳይሆን ማዕከላዊነት የጠፋበት አንዱ ድርጅት ሌላው ላይ መግለጫ የሚያወጣበት የአስተሳሰብና የተግባር አንድነት ያሌለበት ሁኔታ ነው ማለት ነው። እስክሌቱን አለ እንጂ በተጨባጭ አለ ለማለት አያስችልም ማለት ነው። ይሄ ደግሞ ከድርጅቶቹ አልፎ ወደ አመራሩና ወደ አባላቱ ብሎም ወደ ህዝቡ እየገባ ስለሆነ ይሄ አጠቃላይ አገር የሚመትን አይነት ሁኔታ ስለሆነ ይህንን ነገር ሰብሰብ አድርገው በአንድ ቦታ በአንድ የሚመከርበት የአስተሳሰብና የተግባር አንድነት የሚመጣበት ሁኔታ ለመፍጠር ይሄ ውሁድ ፓርቲ የበለጠ ማለት ነው የክልላችንም ከማረጋጋት አኳያ እንደገና ደግሞ አጠቃላይ ኢትዮጵያንም ከማረጋጋት አኳያ የራሱ ድርሻ ይኖረዋል ተብሎ ነው የሚጠበቀው ማለት ነው። ነገር ግን ሀሳብ ማንሳት ችግር ያለው አይደለም ማለት ነው። አሁንም በውሁድ ፓርቲው ገና ጉባኤ ወደፊት ነው የሚያደርገው የሽግግር ወቅት ላይ ነው ያለው። ስለዚህ በህግ ደንቦቹ ላይ በፕሮግራሙ ላይ ሀሳብ መስጠት፣ አዲስ ሀሳብ ማምጣት፣ ሌሎችም ነገሮች ክፍት ናቸው። ያለቀ ነገር አይነት ነገር የለም ማለት ነው። ወዲያውኑ ወደ ሌላ አግባብ የሚሄድ አይደለም። ስለዚህ ፕላትፎርሙ የሰፋበት ሁኔታ ነው ያለው። በዚህ አግባብ እሳቸውም የሚያቀጥሉበት፣ ምንም ከፓርቲ ጋርም የሚያለያያቸው ነገር አለ ብዬ አላስብም። አቶ ፈቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ኃላፊ፣ ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። ያመሰግናል። አመሰግናለሁ ሙክታርን፣ ለዘገባው ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት ከመከላከያ ሚኒስትር ለማ መገርሳ ጋር ያደረግነውን ቃለ ምልልስ ከፓርቲያቸው ምላሽ ጋር ነበር። እዚህ ላይ ክቡራትና ክቡራን አንድ ነገር ግልጽ ለማድረግ እንሻለን። ከመከላከያ ሚኒስትር ለማ መገርሳ ጋር የተደረገውን ቃለ ምልልስ ቪኦኤ ላለማስተላለፍ ወስኗል ተብሎ በማኅበራዊ ሚዲያ ላይ የተሰራጨው የተሳሳተ ዜና ከቪኦኤ ውሳኔ ጋር ፈጽሞ የማይገናኝ መሆኑን ለማሳሰብ እንወዳለን። በቪኦኤ ከጋዜጠኝነት ሥነ ምግባር በሚጠበቀው መሠረት አንድ ከፍተኛ አንድምታ ያለው ቃለ ምልልስ ስናደርግ ወይም ዜና ሲደርሰን ከሌላ ወገን ምላሽ ለማግኘትና የፕሮግራሙን ሚዛናዊነት ለመጠበቅ ጊዜ ወስደን ምላሹን ማግኘት ቋሚና የዘወትር የአሰራራችን ዘይቤ ነው። የተከበራችሁ አድማጮች አብራችሁን ባላችሁበት ጊዜ ሁሉ ይህንን አሰራራችንን በውል ትገነዘባላችሁ ብለን እናምናለን። የመከላከያ ሚኒስትር ለማ መገርሳን ቃለ ምልልስ በሚመለከት ያደረግነው ውሳኔ ከዚህ የተለየ አይደለም። የመከላከያ ሚኒስትር ለማ መገርሳ ይህንን ትልቅ አንድምታ ያለውን ቃለ ምልልስ ለመስጠት ቪኦኤን ስለመረጡ ከልብ እናመሰግናለን። ባሉት መሠረትም ለተጨማሪ ማብራሪያዎችና ትንታኔዎችም መላልሰን አቶ ለማን እንጋብዛቸዋለን።